በኢትዮጵያ በተለያዩ አካባቢዎች በተከሰቱና በቀጠሉ ግጭቶች፣ የተፈጥሮ አደጋዎችና ተያያዥ ችግሮች ምክንያት ከአምስት ሺህ በላይ ትምህርት ቤቶች ከአገልግሎት ውጭ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በዚህ ምክንያት ከአምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውም ተገልጸዋል። የትምህርት ተቋማት ውድመትና ከአገልግሎት ውጭ መሆን በሕፃናት የወደፊት ተስፋና በሀገር ላይ እያደረሰ ያለው ጉዳትን አስመልክቶ ስመኝ ሸቆየ ተማሪዎችና ባለሙያዎችን አነጋግራ ተከታዩን አሰናርታለች። በሰሜን ኢትዮጵያ ለሁለት አመት የተካሄደው ጦርነት ሲጀመር በመቀሌ ነዋሪ የሆነችው መቀረት ሰመረ የሁለተኛ ክፍል ተማሪ ነበረች። በትግራይና በአጎራባች ክልሎች ውስጥ በተካሄደው ጦርነት ምክንያት ለሶስት ዓመት ከትምህርት ገበታ መራቋ የፈጠረባትን ሀዘን ትገልጻለች። ትምህርት ሲቋረጥ ከክላስ አንደኛ ወጣ ነበርና ከዛ እወዳደር ነበር። ከዛ በኋላ በጣም ተናደድኩኝ። ምክንያቱም ቤት ቁጭ ልል ስለሆነ ከዛ ከጓደኛት ስለሆነ ከዛ ስለምናፍቅ ተናደድኩኝ። ልክ እንደ መቀረት በምዕራብ ጎጃም ቋሪት ከተማ የዘጠነኛ ክፍል ተማሪ የነበረው ቢንያም ሀይሉም ትምህርት ሙሉ ለሙሉ ካቋረጠ አንድ አመት ቢሆነውም የትምህርት ሂደቱ መስተጓጎል የጀመረው ግን ከዛ በፊት መሆኑን ይናገራል። ተማሪው ትምህርት ቤት ይሄድ እንጂ ለትምህርት ያለው እንትን ሁሉም የቀነሰ ነው በቃ የወረደ ነው ስንሄዱ በጣም በጣም በጣም በጣም ተማሪ ነበረ ግን ሁሉም ሀሳቡ በዛ በቃ እንትን በአማራ ላይ ሰና ስላለ ብዙም አይደለም በቃ ትምህርት ቤት ቢሄድም የመማር ፍላጎቱ በጣም እየቀነሰ ነው በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያቋረጡ ተማሪዎች በጦርነት ለመሳተፍ በመገደዳቸው በርካቶች መሞታቸውንና ሌሎች ለስደት መዳረጋቸውን የሚገልጸው ቢኒያም ከትምህርት መራቁ የፈጠረበትን ስሜት እሱም ያጋራል። እኔማ የማስበው የነበርኩ እንደ በቃ ማሌላ ማንም ያደረሰበት ተምሬ ሀገሬን መለወጥ ሀገሬን በቃ ለል በቃ የተበላሸውን ነገር የተበላሸውን ማስተካከል በምችለው መልኩ ፈልግ ነበር፣ ግን አጋጣሚ እኛ ከመንገድ ቀረና በቃ ለል ገኛ ከመንገድ ነው የቀረና። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በተለያዩ ክልሎች ትምህርት የማግኘት መብት ዙሪያ በቅርቡ ባደረገው ጥናት በተለያዩ አካባቢዎች በተከሰቱ እና በቀጠሉ ግጭቶች የተፈጥሮ አደጋዎች እንዲሁም ተያያዥ ችግሮች ምክንያት ከአምስት ሺህ በላይ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን አስታውቋል። በዚህም ምክንያት ከአምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የተቋሙ የኢኮኖሚያዊ እና ማህበራዊ መብቶች ክፍል ዳይሬክተር የሆኑት ዶክተር ብራይትማን ገብረ ሚካኤል ይገልጻሉ። የመጀመሪያው ከትምህርት ገበታ ውጭ መሆኑ ራሱ ህጻናት ላይ የሚያስከትለው ማህበራዊና ማህበራዊ ተጽዕኖዎች ይኖራሉ። ከዛ አልፎ ደግሞ ተጋላጭ የሚሆኑ የማህበረሰብ ክፍሎች በመሆናቸው የተነሳ በተለይ ሴት ህጻናት ያለ ዕድሜያቸው ይመዳር ፕሮባቢቲ ይኖራል። ለጉልበት ብዝበዛ ይዳረጋሉ። ከዛም አልፎ ደግሞ ወደ ከተሞች አካባቢ እንዲሰደዱ ያደርጉና ና እንደተባለው የጎዳና ተዳደሪ የመሆን እድላቸውም ሰፊ ነው የሚሆነው። ኢሰመኮ ያሰባሰበው መረጃ እንደሚያሳየው በአሁኑ ወቅት በአማራ ክልል ብቻ አራት ሺህ አንድ መቶ ሰባ ስምንት የትምህርት ተቋማት ከአገልግሎት ውጪ ሲሆኑ፣ በትግራይ ክልል ስድስት መቶ አርባ ስምንት በኦሮሚያ ክልል አራት መቶ ሀያ በሶማሌ ክልል አንድ መቶ ዘጠና አምስት በቤኒሻንጉል ጉምዝ ክልል ሀምሳ በጋምቤላ ክልል አርባ በአፋር ክልል ሀያ ስድስት እና በደቡብ ምዕራብ ኢትዮጵያ ክልል ስምንት ትምህርት ቤቶች አገልግሎት አቋርጠዋል። ኮሚሽኑ አንጻራዊ ሰላም አለባቸው ባላቸው እንደ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ያሉ ክልሎች የትምህርት ተቋማት ለምን ከአገልግሎት ውጭ እንደሆኑ ዶክተር ብራይትማን ያስረዳሉ። አንጻራዊ ሰላም ባለባቸው አካባቢዎች በምንላቸው በደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ ያሉ ክልሎችንም ስናይ ምንም እንኳን አፋዊ ሰላም አለ ትምህርት ቤቶች አሉ ቢባልም በተለይ ከደሞዝ ክፍያ ጋር በተያያዘ ለመምህራን የደሞዝ ክፍያው በወቅቱ እየተከፈለ ባለመሆኑ የተነሳ ትምህርት በዘላቂነት በአግባቡ እየተሰጠ አልከረመም። በአጠቃላይ በደሞዝ ባለመከፈሉ ምክንያት ትምህርት የትምህርት መቆራረጥ በአግባቡ ተማሪዎችን ትምህርት ያለመማር ችግሮች ገጥሞ ነበር። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን ትምህርት ክፍል ውስጥ አስተማሪና ተመራማሪ የሆኑት እንዲሁም ከሰላሳ ዓመታት በላይ በማስተማር ሙያ ያገለገሉት ዶክተር ጌታቸው ጥላሁን ህጻናት ባለም አቀፍ ደረጃ ለሰው ልጆች ዋና ከሚባሉ መብቶች ውስጥ የሚመደበውን ትምህርት ማግኘት አለመቻላቸው የሚያስከትለውን ጉዳት ይገልጻሉ። በትምህርት አንድ ዓመት ሁለት ዓመት አይደለም አንድ ቀን እና አንድ ሳምንት መቅረት ትልቅ ተጽዕኖ ያመጣል ብለን ነው እኛ ትምህርት ባለሙያዎች የምናምነው። ይሄኛው ደግሞ ሲሆን ልጆቹ በብዙ መልኩ ይጎዳሉ፣ ወደ ኋላ ይቀራሉ። በኢኮኖሚም፣ በትምህርትም፣ በአጠቃላይ በአገሪቱም ላይ ጭምር አሉታዊ የሆነ ትልቅ ተጽዕኖ የሚያመጣ ነው። የአስርት ዓመታት ተጽዕኖ በአገሪቱም ላይ በልጆቹም ህይወት ላይ ይህንን ቶሎ የማረም የማስተካከል ጉዳይ ካልኖረ እና ሶርት ኦፍ አልተርናቲቭ የሆነ ነገር ካልተሞከረ ካልተደረገ ቶሎ ካልተመለሰ ማለት ነው ችግሩ ቀላል አይደለም ብዬ ነው ማስበው። ትምህርት ለሌሎች መብቶች መረጋገጥ ለሰው ልጆች ኑሮ መሻሻል እና በክብር መኖር ወሳኝ መብት ነው የሚሉት ዶክተር ብራይትማንም ሰዎች ራሳቸውን ችለው መተዳደር እንዲችሉ የሚያስችላቸውን ትምህርት ማግኘት ካልቻሉ ትውልድ ላይም ትልቅ ተጽዕኖ ይፈጥራል ይላሉ። ትምህርት ሲባል ያው ትውልድ ላይ የሚሰራ ስራ ነው እና የትምህርት ጉዳይ ያልተሳካ ከሆነ ትውልድ ላይ ነው ትልቁ ተጽዕኖ የሚመጣው። ትውልድ ላይ ተጽዕኖ መጣ ማለት እንግዲህ ሀገር ላይ ነው ትልቁ ተጽዕኖ የሚመጣው እና ከግለሰብ ትምህርቱን ካገኘው ግለሰብ ባለፈ ደግሞ እንደ ማህበረሰብ እንደ ሀገር የራሱ የሆነ ትልቅ ተጽዕኖ የሚያሳድር ነው። ምክንያቱም ተገቢውን ትምህርት አግኝቶ ያደገ ሰው ነው እንግዲህ ለሀገርም ለማህበረሰብም ጠቃሚ የሚሆነው የራሱን አስተዋጽኦ ማድረግ የሚችለው ከዛም አልፎ ተርፎ ራሱን መቻል የሚችለው ና ይሄ ባለመሆኑ የሚከሰቱት ጉዳቶች በጣም ከፍ ያሉ ናቸው። የትምህርት ቤት ተቋማት ከአገልግሎት ውጪ መሆንና በሚሊዮኖች የሚቆጠሩ ሕጻናት ከትምህርት መራቅ እያስከተለ ያለውን ማህበራዊና ሀገራዊ ቀውስ ከግምት ውስጥ በማስገባት የኢትዮጵያ ሰብአዊ መብቶች ኮሚሽን ሊወሰዱ በሚገባቸው የመፍትሄ እርምጃዎች ዙሪያ ከባለ ድርሻ አካላት ጋር በአዲስ አበባ ከተማ ምክክር አካሂዷል። ለችግሩ መፈታት ሰላም ዋነኛ ድርሻ አለው ያሉት ዶክተር ብራይትማን በውይይቱ ላይ ተሳታፊ የነበሩት የትምህርት ሚኒስቴር፣ የክልል ትምህርት ቢሮዎች፣ የሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ተማሪዎች በአጭር ጊዜ ወደ ትምህርት ገበታቸው መመለስ የሚችሉበትን እርምጃዎች እንደሚወስዱና ያለፋቸውን ትምህርት ማካካሻ የትምህርት ፕሮግራሞች እንደሚዘጋጁላቸው መግለጻቸውን አመልክተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።